በመጀመሪያ ምዕራፍ ግንባታ 15 የፋብሪካ ህንፃዎችና ሌሎች አገልግሎት መስጫ ህንፃዎችን ያካተተው የመቀለ ኢንዱስትሪ ፓርክ በጨርቃ ጨርቅና አልባሳት ላይ ያተኮረ እንደሆነ ተነግሯል። በምረቃው ስነስርዓት የተገኙት የኢፌድሪ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ከተናገሩት የተወሰነውን እናስደምጣችውም። በእርግጥም ያስመረቅነውን የኮምቦልቻ ኢንዱስትሪ ፓርክን ጨምሮ ሀገራችን ኢትዮጵያ በራዕይ 2017 ያስቀመጠችው የኢኮኖሚ ተሃድሶ ትልም በማሳካትና በተለይም በማኑፋክቸሪንግ ዘርፍ መሬት ላይ የሚታዩ ተጨባጭ ሁኔታዎችን በመመስረት ረገድ መንግስታችን ለጀመረው ስኬታማ ጉዞ ቋሚ ማሳያዎች በመሆናቸው ለእኛ የሚሰጠው ትርጉም ፍጹም የተለየ ነው። በሚኒስትር ማዕረግ የኢንዱስትሪ ፓርኮች ልማት ኮርፖሬሽን የቦርድ ሰብሳቢ ዶክተር አርከበ ዕቁባይ በበኩላቸው በቀጣዩ አስር ዓመታት የሚከናወነው ኢኮኖሚ ትራንስፎርሜሽን ለማረጋገጥና በተለይ ኢንዱስትሪ መር ወደሚሆነው መዋቅራዊ ለውጥ የማሸጋገር ሰፊና ፈታኝ ስራ ጉዞ ጀምረናል። ይህ ራዕያችን ከአፍሪካ ቀዳሚ የማኒፋክቸሪንግ ማዕከል መሆን ብቻ ሳይሆን የማኒፋክቸሪንግ ዘርፍ የኢኮኖሚው ዋነኛ መሰሶ የሚሆንበት በሰው በስራ እድል መፍጠር በኤክስፖርት ግኝት፣ እንደዚሁም ደግሞ በቴክኖሎጂ ሽግግር ከፍተኛ አስተዋጽኦም እና የኢኮኖሚ ትስስር የሚያመጣበት ሁኔታ የማድረግ ራእያችን መተግበር ከጀመርን አንድ ሁለት ዓመት አስቆጥረናል። በጂቲፒ ሁለት የዚሁ አካል የሆነው የኢንዱስትሪ ፓርኮች ልማት አንዱ መሳሪያችን ነው። የክልሉ ምክትል ርዕሰ መስተዳድር ዶክተር አዲስ አለም ባሌማ በበኩላቸው የስራ እድሉም ኢንቨስትመንቱም ለሁሉም ኢትዮጵያውያን ክፍት ነው ብለዋል። በሁሉም የሀገራችን ክልሎች የምትገኙ ኢትዮጵያውያን ባለሀብቶች ሁሉ ወደ ክልላችን በመምጣት መዋዕለ ንዋያችሁን እንድታፈሱ በመስተዳድሩ ስም ጥሪን አቀርባለሁ። ዘር፣ ቀለም፣ ቋንቋ ወይም ሃይማኖት ሳይለይ ለማንኛውም ኢትዮጵያዊ በሕገ መንግስታችን በግልጽ የተቀመጠ የተረጋገጠውን በሀገሪቱ የትኛውን ክፍል በማናቸውም የኢኮኖሚ እንቅስቃሴ የመሰማራትና ለመተዳደሪያው የመረጠውን ስራ የመስራት መብት ትርጉም ባለው መልኩ ተግባራዊ ለማድረግ ክልላችን ከመቼውም ጊዜ የበለጠ የፖለቲካ ቁርጠኝነት መነሳቱን ላረጋግጥ እወዳለሁ። ስለሆነም በፓርኩም ይሁን ከፓርኩ ውጭ በሚፈጠሩ የስራ እድሎች ሁሉ ተጠቃሚ ለመሆን የሚሹ ከፍተኛ ባለሙያዎች ሆኑ በዝቅተኛ መደብ የሚያገለግሉ ሰራተኞች ከሁሉም የሀገራችን ክፍሎች ወደ ክልላችን እንዲመጡ በመንግስታችን ስም ጥሬን አቀርባለሁ። ክልላችን የእናንተም ክልል ነው። በመቀለ ከተማ ያለው ስር የሰደደ የውሃ ችግር ይህ የኢንዱስትሪ ልማት ፓርክ ተጨምሮበት ችግሩ የት ሊደርስ እንደሚችል የከተማው ነዋሪዎች ስጋታቸውን ይገልጻሉ። ጠቅላይ ሚኒስትር ኃይለማርያም ደሳለኝ የመቀለ የውሃ ችግር ለመፍታት ከባድ ፈተናዎችን አልፈን ፍሬ ማፍራት መጀመራችን አበስራለሁ ብለዋል። ዝርዝር ነገሮችን ባይገልጹም ዶቸ ቨለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ መቀለም